ካፍላችሁ፣ እና በተከታታይ የምንመለከተው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ውስጥ ስለሰራቸው ተአምራት ነው እና የመጀመሪያው ተአምር ወደ ወይን የተቀየረ ውሃ በሚል ርዕስ የምንመለከተው ነው። ቅድም እንዳነበብኩላችሁ ይሄ ክፍል የሚገኘው ዮሐንስ ወንጌል ምዕራፍ ሁለት ከቁጥር አንድ እስከ 11 ነው። እንደ መግቢያ አንዳንድ ነገሮችን ነግራቸዋለሁ። ከዚህ በፊት አንድ ሁለት ወር ተኩል አካባቢ ይሆናል ዮሐንስ ወንጌል ምዕራፍ 20 ከቁጥር 30 እስከ 31 ላይ ያለውን ሀሳብ በጥቂቱ ተናግሬበት ነበር። ምክንያቱም ጌታ ኢየሱስ ክርስቶስ በወንጌል ውስጥ ያደረጋቸው በጣም ብዙ ተአምራት አሉ እና ከነዚህ ተአምራቶችን ዮሐንስ በዮሐንስ ወንጌል ምዕራፍ 20 ቁጥር 20 ና ቁጥር 30 እና 31 ላይ ሲናገር እሱ ያደረጋቸው ተአምራት ቢጻፉ መጽሐፍን ባልበቃቸው ነበር ብሎ በጣም ብዙ ተአምራትን እንዳደረገ ቁጥር 30 ኢየሱስም በዚህ መጽሐፍ ያልተጻፉ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ እና ነገር ግን ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል ብሎ ይናገራል። እና በዚህ ጌታ ኢየሱስ ክርስቶስ ያደረገውን ተአምር እጅግ በጣም ብዙ ናቸው፣ ግን ዮሐንስ በጣም መርጦ ሰባቱን ብቻ ነው ያስቀመጠው። እና ሰባቱን ሲያስቀምጥ ምንድን ያለው እነዚህ ምልክቶች ብሎ ነው የጠቀሳቸው። በማርቆስ ወንጌል፣ በማቴዎስ ወንጌል፣ በሉቃስ ወንጌል እና በሌሎች ስፍራዎች እነዚህ ምልክቶች ተብለው የተጠቀሱት ተአምራት ናቸው ወይም የኃይል ስራዎች እንደሆኑ ነው የሚነገረው። እና እነዚህ ምልክቶች ዮሐንስ በተለይ ያስቀመጣቸው ምልክቶች ናቸው። ወደ አንድ ነገር የሚጠቁሙ ናቸው። እና በተለይ ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ የሚጠቁሙ ናቸው። የእግዚአብሔር ልጅ እንደሆነ ጠቁመው እኛን ወደ አንድ ነገር የሚያነሳሱ ናቸው። እሱ የእግዚአብሔር ልጅ ነው፣ እግዚአብሔር ነው። ልናምነው ይገባል። እምነታችንን በሱ ላይ እናደርጋለን። ከዛ የተነሳ ደግሞ የዘላለም ሕይወት እንዲኖረን እግዚአብሔር ያደርጋል የሚለውን ነገር ነው የሚናገሩት እና እነዚህ ሰባት ብቻ ናቸው ዮሐንስ ያስቀመጣቸው በጣም ብዙ ሺህ ከሆኑት ውስጥ መርጦ ማለት ነው እና ዛሬ የምንመለከተው ከነዚህ ከሰባቱ አንዱን ነው። የውሃውን ወደ ወይን ጠጅ መለወጥ ነው። እዚህ ምዕራፍ ሁለት ላይ ቅድም አነበብኩላችሁ ክፍል ላይ ምን ብሎ ይናገራል? ኢየሱስም ይህንን የምልክቶች መጀመሪያ የምልክቶቹን የተአምራቶቹን መጀመሪያ በገሊላ ቃና በሰርግ ቤት ውስጥ አደረገ፣ ክብሩንም ገለጠ ደቀ መዛሙርቱም በእሱ አመኑ ብሎ ነው የሚናገረው። እና የመጀመሪያው ጌታ ኢየሱስ በሰርግ ቤት ተገኝቶ ገና አገልግሎቱን ሲጀምር ያደረገውን የመጀመሪያውን ተአምር ነው የምንመለከተው። እና እኔ ይህንን ተአምር ስንመለከት በተወሰኑ ርዕሶች ዙሪያ እንድናየው እፈልጋለሁ። አንደኛ የውሃው ወደ ወይን ጠጅ መለወጥ ቅድመ ሁኔታው ምን እንደነበረ፣ ከዛ ራሱ የውሃው ወደ ወይን መለወጥ ምን እንደሆነ እና አራት ነጥቦችን ብቻ እንመለከታለን እና የመጀመሪያ የምንመለከተው የውሃው መለወጥ ቅድመ ሁኔታ የሚለውን ነው። እዚህ ቁጥር ሶስትና ቁጥር አራት ላይ እንደምታዩት በሶስተኛው ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች፣ ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ብሎ ቁጥር ሶስት የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም ብላ ለጌታ ለኢየሱስ ክርስቶስ እንደተናገረች እናያለን። እና ሰርግ ቤት ነው፣ ቃና በሚባል በገሊላ ቦታ፣ በገሊላ አገር ቃና በሚባል በተለይ የተለየ ሰፈር ወይም መንደር ማለት ትችላላችሁ። እዛ ሰርግ ነበረ። ማርያም ተጠርታለች። ጌታ ኢየሱስም ተጠርቷል። አንዳንድ ሰዎች እንደሚሉት ይሄ የገሊላ ቃና ሰርግ ምናልባት የማርያም ዘመድና ጌታ ኢየሱስም በደንብ የሚያውቃቸው ሰዎች ሰርግ እንደነበረ ይገምታሉ እና እኔ በዚህ ጉዳይ ላይ በዚህ አስተያየት ምንም ችግር የለብኝም። ሊሆን ይችላል። ትክክል ነው። ምክንያቱም ማርያም በሰርጉ ቤት ውስጥ የሆነውን ነገር አይታ ችግራቸውን ለጌታ ለኢየሱስ ክርስቶስ ተናግራለችና እና አንድ አንድ ትልቅ ችግር በዛ በሰርግ ቤት ውስጥ ሆኗል። ማንም ሰርግ ደጋሽ እና ማንም ሰርገኛ የማይፈልገው አይነት ችግር ነው ሆኖ የነበረው እና ይሄ የውሃው መለወጥ ቅድመ ሁኔታ ነው እና ችግሩ ምንድን ነው? የሚጠጣው ነገር ማለቁ ነው። እንደምትመለከቱት ማርያም መታ ለጌታ ለኢየሱስ የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም ብላ ተናገረች። እና ወይኑ አልቋል። አንዳንድ ሰዎች እንደዚህም ይናገራሉ። ጌታ ኢየሱስ ክርስቶስ እዛ ሰርግ ቤት መምጣቱን ያዩ ብዙ ሰዎች ጌታ ኢየሱስን ለማየትና ለማግኘት ሲሉ እዛ ያልታደሙም ሰዎች ወደ ሰርጉ እንደመጡና ወይን ጠጁ እንዳለቀ ይናገራሉ። ሊሆን ይችላል፣ ግን ወይን ጠጁ አልቋል። ስለዚህ ደጋሹ ችግር ውስጥ ነው ያለው ሙሽራ እና ሙሽራይቱም ችግር ውስጥ ነው ያሉት እና ይህንን ችግር በቀጥታ ማርያም ይዛ ጌታ ኢየሱስ ጋር መጣች እና መስተንግዶ ተዛብቷል። ሊዛባ ነው። ላዘጋጁ ለደጋሹ ሰውዬ እና ደግሞ ለሙሽራው ለራሱ ትልቅ ውርደት ነው የሚሆነው። በእንደዚህ አይነት ሁኔታ እንደዚህ አይነት ችግር ሲፈጠር ሰዎች ይዋረዳሉ፣ ማለት ያዝናሉ፣ አንገታቸውን ይደፋሉ። በሰርጉ ከመደሰት ይልቅ ሊጸጸቱ ይችላሉ እና እንዲህ አይነት ሁኔታ ነበረ እዛ ሰርግ ቤት። በሁለተኛ ደረጃ የችግሩ አሳሳቢነት ያየችው ማርያም ጌታ ኢየሱስ ጋ መጣ፣ የወይን ጠጅ አልቋል፣ የወይን ጠጅ የላቸውም ብላ ተናገረች ማርያም። ይህንን ነገር ለመናገር አንዳንድ ነገር እንዳነሳሳት ይታሰባል። ያነሳሳት ነገር ምንድን ነው? አንደኛ ችግሩ ራሱ አነሳስቷታል። ሁለተኛ በልጇ ውስጥ ማለት በጌታ በኢየሱስ ውስጥ ያየቻቸው አንዳንድ አስደናቂ ነገሮች ጌታ ኢየሱስ ጋ መጥታ ሪፖርት እንድታደርግ አስገድዷታል። ምናልባት ጌታ ኢየሱስ ክርስቶስ ተአምር ሰሪ እንደሆነ በደንብ ያየችና ያስተዋለች ይመስላል። ይሄ ችግር በሌላ በምንም መንገድ ሊፈታ አይችልም። ተአምር ብቻ ነው የሚፈታው። አንዳንድ ሰዎች እንደዚህ አስተያየት መስጠት ይችላሉ። ገንዘብ አዋተን ቶሎ ብለን ወይን ንግዛና ለቀረበው ተስተናጋጅ በሙሉ ንስጥ ማለት ይቻል ይሆናል። ይሄ ሊደረግ የማይቻል ነገር እንደሆነ በደንብ የተገነዘቡ ይመስለኛል። የጊዜው ሰዎች መግዛት ይቻላል፣ ግን ስንት ሺህ ሰው በማጥ ማጠጣት ይቻላል? ገዝቶ እና ደግሞ ከየት ማግኘት ይቻላል? ያን ያህል ሰው ለማርካት ተስተናጋጁን። ስለዚህ ሌሎች አማራጮች ሁሉ አልቀው ነው ወደ ጌታ ወደ ኢየሱስ ክርስቶስ ማርያም የመጣችው እና አንደኛ የልጇን ማንነት አውቃለች። ሁለተኛ ደግሞ ችግሩ የሚፈታው በሱ ብቻ መሆኑን ተገንዝባለች። ሶስተኛ ሰዎቹን ከውርደት ለማዳን ያሰበች ይመስላል እና ጌታ ኢየሱስ ጋር መታ ሪፖርት አደረገች። ጌታ ኢየሱስ ጋር መታ ስትናገር ጌታ ኢየሱስ ለእሷ የመለሰላት መልስ አለ። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ ብሎ ጥያቄ ጠየቀና ጊዜ ገና አልደረሰም አላት። ምናልባት እኔ ያስቀመጥኩትን ትርጉም አይታችሁ ከሆነ ዮሐንስ ወንጌል ላይ ጌታ ኢየሱስ ክርስቶስ የማቃለል ነገር እንደተናገራት አድርገው ይሄንን የሚያነቡ ሰዎች ይናገራሉ። ግን አይደለም። ይሄ ለእኔን ቀጥታ ግሪኩን ስትረጉሙት አንቺ ሴት የሚለው የውርደት ንግግር አይደለም። የዛን ጊዜ የነበረ የአክብሮት ንግግር እንደሆነ ማንኛዋንም በከፍተኛ ደረጃ ላይ ያለች ሴት እንደዛ አይነት አጠራር ትጠራ እንደነበረ ነው የሚያሳየው የግሪኩ ሁለተኛ ግን ይሄ ነገር ለእኔና ለአንቺ ምንድን ነው የሚል ጥያቄ ነው የጠየቃት ይሄ እኛን የሚያገባን ነው ወይ እኛን የሚያሳስበን ነው ወይ አይነት ነገር ነው የጠየቃት እና ከዛ በኋላ ግን ምንድን ነው ያለው ጊዜ ገና አልደረሰም ብሎ ተናገራት ጌታ ኢየሱስ ክርስቶስ የሚሰራበት የራሱ ጊዜ አለው እና ማርያም ለጠየቀችው ጥያቄ አይ፣ ይህንን አላደረግም ደግሞ ሊከናወን አይችልም የሚል ሀሳብ ሳይሆን እንደዚህ አይነት ተአምራችን ለማድረግ ጊዜ ገና ነው እና ደግሞ አንቺ በጊዜ ላይ ጣልቃ ገብተሽ እንዲህ እና እንዲህ መደረግ አለበት የሚል መብትም የለሽም አይነት ነገር ለማስገንዘብ ነው ጌታ ኢየሱስ ክርስቶስ የተናገረው። ግን ማርያም የገባት ሌላ ነገር ነው። አሁን ቁጥር አምስት ላይ ስትመለከቱ ጌታ ኢየሱስ እንደዛ አላት። እሷ ግን እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው የሚለው የዚህን የመጀመሪያውን ስላይዴን ፕሬዘንቴሽን ይዘገዋል። ማርያም ምንድን ነው የገባት? አንቺ ሴት ይሄ ለእኔና ለአንቺ ምናችን ነው ካለ በኋላ ጊዜ አልደረሰም ብሎ መልስ እንደመለሰላት ወዲያው ዞር ብላ እዛ አካባቢው ውርውር የሚሉትን አገልጋዮች ጠርታ ሂዱና እሱ ጋር የሚላችሁን አድርጉ ነው ያለችው እና ማርያም የገባት ነገር ምንድን ነው? ጌታ ኢየሱስ ክርስቶስ ለጠየቀችው ጥያቄ ኖ አይቻልም አይነት መልስ ሳይሆን እሷ የገባት አገልጋዮቹ ቢሄዱ አንድ ነገር ያደርጋል ልጄ ኢየሱስ የሚል እምነት ይዛ ነው አገልጋዮቹን ወደዛ የላከቻቸው። እምቢ እንደተባለች አልቆጠረችም። እምቢ እንደተባለች አላሰበችም። ስለዚህ አገልጋዮቹን የተናገረችበት ምክንያት ኢየሱስ የመለሰው መልስ እምቢታ አይደለም የሚል ግንዛቤ እና መረዳት ይዛ ነው እና በጣም አስደናቂ ነገር ነው። በዚህ መልኩ እዚህ ጋ ያለውን ነገር ብንመለከተው፣ ስለዚህ እንደ ተቃውሞ አልቆጠረችውም። ነገር ግን የማድረጊያ ተአምር የማድረጊያው ጊዜ ሙሉ ለሙሉ ፈቃዱም መብቱም የእሱ እንደሆነ ተረታ ነው። አገልጋዮቹን የሚላችሁን አድርጉ ብላ የተናገረችው እኔ የምለውን አይደለም፣ እሱ የሚለውን አድርጉ። እኔ የምሰጠውን አስተያየት አይደለም፣ እሱ የሚወስነው ውሳኔ ተከተሉ፣ የሚል ሀሳብ ነው የሰጠችው እና ይሄ የተአምሩ የጀርባ ታሪክ ወይም ደግሞ አውዱ የሚያሳየን መንደርደሪያ አውዱ ይሄ እንደሆነ እንድናይ ነው። በሁለተኛ ደረጃ ውሃው ወደ ወይን ጠጅ ተለውጧል እና የውሃው ወደ ወይን የመለወጥ ተአምር ምን እንደሚያሳየን እንድናይ እፈልጋለሁ። ልክ ቁጥር ስድስት ላይ እንደምትመለከቱት እንደዚህ የሚል ቃል ተጽፎ እናገኛለን አይሁድም እንደሚያደርጉት የማንጻት ልማድ ስድስት የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም ሁለት ወይም ሶስት እንስራ ይይዙ ነበር እና ኢየሱስም ጋኖቹን ውሃ ሙሏቸው አላቸው፣ ለነዚህ ለአገልጋዮቹ። እነሱም ደግሞ እስካፋቸው ሞሏቸው። አሁን ቀጣችሁ ለአሳዳሪው ስጡት አላቸው፣ ሰጡትም ይላል። ልክ በዛን ጊዜ ነው አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም፣ ውሃውን የቀዱት አገልጋዮች ግን ያውቁ ነበር ይላል። ይሄ የምልክቶች መጀመሪያ የመጀመሪያ ተአምር የሆነው ነገር ውሃው ወደ ወይን ጠጅ የመለወጡን ነገር ነው የምንመለከተው። የወይን ጠጅ የላቸውም አልቆባቸዋል። ስለዚህ ለጌታ ለኢየሱስ ሪፖርት ተደርጓል። ጌታ ኢየሱስ የመለሰው መልስ አለ። ማርያም ለአገልጋዮች ሄዳችሁ እሱም የሚላችሁን አድርጉ ብላለች። ልክ አገልጋዮቹ መጥተው ጌታ ኢየሱስ ጋር እንደቆሙ ጌታ ኢየሱስ ያላቸው ምንድን ነው? እዚህ ያሉትን የድንጋይ ጋኖች ውሃ ሙሏቸው ብሎ ነው ያዘዛቸው። እነሱ ውሃ መሙላት ጀመሩ። ስለዚህ ሁለት ትእዛዞችን ከጌታ ከኢየሱስ ታያላቸው። አንደኛ ለአገልጋዮቹ የሰጠው ትእዛዝ፣ ትእዛዝ አንድ ብየዋለው፣ ጋኖቹን ውሃ ሙሉ እስካፋቸው ድረስ ሞሏቸው እና አገልጋዮቹ ታዘዋል። ጌታ ኢየሱስ ምን እንደሚያደርግ ምንም ምንም ሂንት የላቸውም ምን ሊሆን እንደሚችል ምንም የሚያውቁት ነገር የለም። ግን ድንጋዮቹን ውሃ ሙሉ። አንዳንድ ጊዜ እንዲህ እንዲህ አይነት ነገሮች በህይወታችን ሊያጋጥሙን ይችላሉ። ጌታ ኢየሱስ ክርስቶስ ጋር ቀርበን ጥያቄዎቻችንን ስናቀርብ ጌታ ኢየሱስ የሚያዘን ነገር ሊኖር ይችላል። በህይወታችን ቃሉን ስናነብ ቃሉን የመታዘዝ ግዴታና ወይም ደግሞ ስሜት በውስጣችን ይመጣል። እናድርገው፣ እንታዘዘው። ምክንያቱም የጌታ ትእዛዝ ነው የጌታ ቃል ነውና ጌታ ምን እንደሆነ ዓላማው ባይገባንም እንኳን ቃሉን የመታዘዝ ቃሉን የማድረግ ክርስቲያናዊ ግዴታ ይኖርብናልና አለብን። አሁን እነዚህ ሰዎች ውሃውን ሞሉ። በነገራችን ላይ እነዚህ የማንጻት የድንጋይ ጋኖች ነው የተባሉት። ምናልባት በአይሁድ ስርዓት አማካኝነት እነዚህ ድንጋይ ጋኖች ውስጥ ውሃ ተሞልቶ የተጋባዦች በሙሉ ሲገቡ እጃቸውን እየታጠቡ የሚገቡበት አይነት የድንጋይ የድንጋይ ጋኖች እንደሆኑ ይታሰባል። የማንጻት ስርዓት ናቸውና አይሁዳውያን እጃቸውን ሳይታጠቡ በፍጹም ምግብ አይበሉም ነበር እና በእጃቸው ይመገቡ ስለነበር ሹካ፣ ማንካ የመሳሰለው ነገር ስላልነበረ ያን ጊዜ ስለዚህ ይሄ ይሄ ሁሉ እዚ ጋር ተባብሮ የሚታይ እውነት ነው። ወደ ዝርዝር ነገሩ አልገባም ግን ሁለተኛውን ትዕዛዝ ታያላችሁ። ጌታ ኢየሱስ አገልጋዮቹን ውሃ ሙሉ አላቸው። በሁለተኛ ደረጃ ምንድን ነው ያላቸው? አሁን ቁጥር ስምንት ላይ ቀድታችሁ ለአሳዳሪው ስጡት አላቸው፣ ሰጡትም ይላል። እነዚህ ሰዎች በጣም የሚያስደንቅ ባህሪ ነው ያላቸው። መጀመሪያ ውሃ ሙሉ ተብለዋል፣ ሞሉ። ቀጥሎ ደግሞ ቀድታችሁ ለአሳዳሪው ስጡ ተብለዋል፣ ተንደርድረው ቀጥተው ለአሳዳሪው ሰጥተውታል። እዚህ ጋር አንድ ነገር መናገር የምፈልገው ነገር አለ። መጽሐፍ ቅዱስን በምናጠናበት ጊዜ ያንዳንዱ ክፍል ላይ ያሉ ገጸ ባህሪያቶችን ስንመረምር ይሄ አሳዳሪ የሚባለው ሰውዬ ማን ነው፣ ምንድን ነው የሚለውን ስንመረምር ይሄ ሰውዬ በዛን ዘመን የነበረ ድግስ በሚደገስበት ቦታ ሁሉ ድግሱን የደገሰው ሰው ድግሱን የሚያስተናግድ በድግሱ ላይ የሚሾመው ሰው አለ። ይሄ ሰው ነው አሳዳሪ የተባለው እና ሰርጉን የደገሰው ሰው አለ። ሰርጉን የደገሰው ሰውዬ ጠቅላላ መስተንግዶውን በኃላፊነት የሰጠው የሚበላውንም የሚጠጣውንም በእቅድ እንዲያስተናግድ የተሰጠው አይነት ሰው ነው አሳዳሪ የሚባለው እና ይሄ አሳዳሪው በኋላ እንደምታዩት ሙሽራው ኃላፊነት ሰጥቶታል። ስለዚህ የሰጠውን ኃላፊነት በሙሉ በዝርዝር መዝግቦ ይዞ ነው አንድ ባንድ እያስተናገደ ያለው። አሁን እነዚህ ውሃ የቀዱት ሰዎች መጥተው ሲሰጡት ጠጁን ወይኑን ቀምሶታል እና በጣም እንደተደነቀ ትመለከታላችሁ። ቁጥር ዘጠኝና አስር ላይ አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል ብሎ በመደነቅ በሰው ሁሉ ፊት ነው የተናገረው። እና ውሃውን ቀምሷል። ወይን ጠጅ ነው እና የጠጅነቱ ኳሊቲ ደግሞ ከዚህ በፊት ከነበሩት ቅድም ከተጠጣው ጠጅ በጣም የተለየ ኳሊቲ ነው፣ የሚጣፍጥ ነው ጥራት ያለው ወይን ነው የሆነው። ስለዚህ ሙሽራውን ጠርቶ እንዴት እንደዚህ ሊሆን ቻለ ብሎ እንደተናገረ ታያላችሁ። ማለት ውሃው መቶ በመቶ ወደ ምንነት ተቀይሯል፣ ወደ ወይንነት ተቀይሯል ማለት ነው። ስለዚህ የአሳዳሪውን እዚህ ጋር የሚናገረውን ነገር ስትመለከቱ ምስክርነቱን ነው። ይሄ ውሃ ውሃ እንዴት ሊሆን ይችላል? ይሄ የተለየ ወይን ነው። ከዚህ በፊት ከተቀመሰው በላይ ምክንያቱም በዚህ በድግስ አካባቢ ይደረጉ ከነበሩ ነገሮች አንዱን ነው እዚህ ጋር እየጠቆመ ያለው ሰው ሁሉ ጠጥቶ ከሰከረ በኋላ መናኛ ወይም ጥሩ ያልሆነ የወይን ጠጅ ለሰዎች ከሰከሩ በኋላ ይሰጣል። አንተ ግን ሰው ከሰከረ በኋላ ስፔሻል የሆነውን ልዩ የሆነውን የወይን ጠጅ ነው የሰጠኸውና ይህ እንዴት ሊሆን ይችላል ብሎ ተደንቆ ነው የሚናገረው። እና ይሄ የሚያሳየን ጌታ ኢየሱስ ክርስቶስ ውሃውን መቶ በመቶ በጣም ኃይለኛ ኳሊቲ ወዳለው የወይን ጠጅ እንደቀየረው ነው የምንመለከተው። አንዳንድ ሰዎች ያ የወይን ጠጅ አስካሪ ነበር ይላሉ። አስካሪ አልነበረም። የወይን ጠጁ አስካሪ ሳይሆን በጥፍጥናው እና በይዘቱ በኳሊቲው በጣም የተለየ እንደነበረ ነው። እኛ በመጠጣት አናምንም የወይን ጠጅ ወይን ጠጅ ክርስቲያኖች በእኛ አብስቴን ነው የምናምነው ዊአር አንጠጣም አለቀ በቃ እና ስለዚህ እዚህ ጋር ያለው የወይን ጠጅ የሚያሰክር አይነት የወይን ጠጅ ሳይሆን የማያሰክር በጣም ኳሊቲው የተለየ አይነት የወይን ጠጅ እንደሆነ ነው የምንረዳው ስለዚህ አዛዡ ሳያስበው ነው ለዛ ለተሰበሰበው ሰው በሙሉ ሙሽራውን ጠርቶ ይሄ ውሃ ወደ ወይን ጠጅነት የተለወጠ ነው የሚል አይነት ምስክርነትን የሰጠው ከዚህ የተነሳ ነው። እኔ የአዛዡ ምስክርነት ብዬ ያስቀመጥኩት ውሃው ሙሉ በሙሉ ወደ ወይንነት ተቀይሯል። ግን ሌላም ነገር መጨመር እፈልጋለሁ። ውሃው ሙሉ በሙሉ ወደ ወይንነት ተቀይሯል። ሌላው ለእኔ ማስረጃ የሆነ ነገር እዚህ ጋር ማንም ሰው በግልጽ የሚያየው ማስረጃ የእነዚህ ስድስቱም ጋኖች የተሞሉት እስካፋቸው ድረስ እንደነበረ ነው። ተመልከቱ ላይ ቁጥር አምስት ላይ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ ስድስት የድንጋይ ጋኖች በዛ ተቀምጠው ነበር። እያንዳንዳቸውም ሁለት ወይም ሶስት እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስካፋቸውም ሞሏቸው ይላል እስካፋቸው ነው የተሞሉት። ማለት ግማሽ ድረስ አይደለም የተሞሉት፣ እስከ አንገታቸው አይደለም የተሞሉት፣ እስከ ጋኖቹ መጨረሻ የመጨረሻ ድረስ ነው። እስካፋቸው መጨረሻ ነው የተሞሉት። ይሄ በጣም ጠቃሚ ሆኖ አግኝቼዋለሁ እኔ፣ ምክንያቱም አንዳንድ ሰዎች መጥተው ወይን ደባልቀውበት ነው ውሃ ወይን ወይን ያለው የሚል የተራ ሰዎች አመለካከትና አስተሳሰብን መቶ በመቶ የሚያጠፋ ማስረጃ ነው። ስለዚህ የጋኖቹ እስከ አፍ ድረስ መሞላት ራሱን የቻለ ምስክርነት ያለው ነው። ውሃ ነበረ፣ ወደ ወይንነት ተቀይሯል። ውሃው የተሞላው እስከ አፋቸው ድረስ ነበረ። ሌላ ወይን ደባልቆ የተደባለቀ ነው ለማለት ወይም እንደዚ አይነት ጽንሰ ሐሳብ ለማምጣት ሰዎች እንዳይችሉ የተደረገ ነገር ነው እና እግዚአብሔርን። ስለዚህ እኔ ሙሉ በሙሉ ምስክርነቱ ጥርት ያለ ንጹህ የሆነ መሆኑን የሚያሳይ ማስረጃ ሆኖ ስላገኘት ደስተኛ ነኝ። ሶስተኛ ሌላው ግን የአገልጋዮቹ ራሳቸው የአይን ምስክርነት ነው። ሰውየው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ይላል ቁጥር ዘጠኝ ላይ ነገር ግን አንድ በጣም የሚገርም አረፍተ ነገር ተቀምጦታ ያላችሁ ውሃውን የቀዱት አገልጋዮች ግን ያውቁ ነበር። ውሃውን የቀዱት አገልጋዮች ጋኑ ውስጥ ያለው ነገር ምን እንደሆነ፣ በኋላ ምን ሆኖ እንደተገኘ ያውቁ ነበር። ስለዚህ የወይኑ የውሃ ወደ ወይንነት መለወጥ ሙሉ በሙሉ ተአምር እንደሆነ እንድናስብና እንድናይ ነው። አንድ ጊዜ ድሮ ኢትዮጵያ ውስጥ እያለሁ ገና አዲስ ክርስቲያን ሆኜ አንድ ራሽያ አካባቢ ሳይቤሪያ አካባቢ ስለተጻፈ የአንድ ክርስቲያን እስር ቤት መታሰርና እሱን ተያይዞ የተነገረ ምስክርነት አንብቤ ያለው። ነገሩ እንደዚህ ነው የሆነው። ራሽያ ውስጥ ክርስቲያኖችን የሚቃወሙ ብዙ ሰዎች ነበሩ። እና አንድ ጊዜ አንድ የሳይንስ ላቦራቶሪ ውስጥ ኢየሱስ ውሃን ወደ ወይን ጠጅ ይቀይሯል። እና እዚህ አንድ ፕሮፌሰር ውሃን ወደ ወይን ጠጅ ሊቀይር ነው ተብሎ ስብሰባ ተደረገ። እና እዛ ስብሰባ ላይ ፕሮፌሰሩ የኬሚስትሪ ፕሮፌሰር ነው። ፈሳሾችን እዚ ጋ ውሃ የሚመስሉ ፈሳሾችን አመጣና ይሄ ውሃ ነው። አሁን ይህንን ውሃ እዚ ጋ ባለው ቲዩብ ውስጥ ስገለብጠው የወይን ጠጅ ይሆናል ብሎ ያንን ኤክስፐሪመንት ማሳየት ጀመረ። ልክም እንዳለው ያ ምንም ቀለም የሌለው ፈሳሽ ወደዚህኛው ሲገለበጥ የወይን ጠጅ መስሎ ቁጭ አለ። ከዛ በኋላ ሰዎች ሁሉ አጨበጨቡ። አጨበጨቡና በቃ ኢየሱስ ያደረገው ይህንን ነው፣ ይህ ሰውዬ አድርጎታል፣ ስለዚህ ተአምር የሚባል ነገር አይደለም ወደ ማለት ሲሄዱ ከመካከል አንድ ክርስቲያን፣ ምስኪን ክርስቲያን እጁን አወጣና ኢየሱስ ወደ ወይን ጠጅ የለወጠው ውሃ ያው ተአምር ነው ብዬ ነው እኔ ማም ነው ፣ ምክንያቱም ሰዎች ጠጥተውታል። እና ፕሮፌሰር አንተ የለወጥከውን ውሃ እስኪ ጠጣና ለእኛም እንድንጠጣ ሰጠን አለው፣ ስጠን አለው። ሰውዬው ወዲያውኑ ደንግጦ ፊቱ ጠቁሮ ከቦታው ላይ እንደጠፋ ተመዝግቡ አንብብ ያለው ምናልባት ከሃያ ዓመት በላይ ይሆናል። እና ጌታ ኢየሱስ ክርስቶስ የለወጠው ውሃ ሰዎች ጠጥተውታል። የተለወጠው በኬሚካል ማደባለቅ ሳይሆን በተአምር ነው። ጌታ ኢየሱስ ውሃ ቅዱ፣ ውሃ ሙሉ፣ ከዛ ቅዱና ስጡ አለቀ። በቃ ጌታ ኢየሱስ ተአምርን አደረገ። ክብር ሁሉ ለእግዚአብሔር ይሁን። ግን ይህንን የውሃ ወደ ወይን ጠጅ የተለወጠበትን ተአምር ዓላማው ምንድን ነው የሚለውን በመጠኑ እንድናየው ፈልጋለሁ። ስለዚህ ይሄ ሶስተኛው ነጥቤ ይሆናል። ሶስተኛው ነጥቤ የውሃ ወደ ወይን መለወጥ ዓላማ ምንድን ነው? ይህንን መመልከት የምንችለው ቁጥር 11 ላይ ስንመጣ ነው። ቁጥር 11 ላይ ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ ይልና ክብሩንም ገለጠ ደቀ መዛሙርቱም በእሱ አመኑ ብሎ ይናገራል። ይሄ የመጀመሪያው ተአምር ነው። ጌታ ኢየሱስ ክርስቶስ ያደረገው ምልክት ነው እና ምንድን ነው ዓላማው? ጌታ ኢየሱስ ሰዎችን ለማስደነቅ ለማስጨብጨብ ፈልጎ ነው ወይስ ምንድን ነው ዓላማው? አሁን አሁን አሁን ሰዎች ተአምር እናደርጋለን ብለው በትልልቅ ጉባኤ ውስጥ ድራማ ይሰራሉ። እዚህ አሜሪካ ዊልቸሮች በስቴጅ ላይ ይደረደሩና ወይም ደግሞ ሰዎች ገንዘብ ተከፍሏቸው በዊልቸር እንዲመጡ ይደረግና እዚህ ጋ ሲደርሱ እንደተነሱ እና ተአምር እንደሆነ ይናገራሉ። ጌታ ኢየሱስ እንደዚ አይነት ቀልድና ድራማ አላደረገም። ጌታ ኢየሱስ ያደርግ የነበረው ተአምር ሁሉ አላማ የነበረው ተአምር ነው። አንደኛ አንድ አምስት ስድስት አንድ አራት አምስት ነጥቦች እዚህ ጋር አስቀምጫለሁ። የመጀመሪያው ጌታ ኢየሱስ ክርስቶስ ለምን እንደመጣ ማሳየት ነው። ጌታ ኢየሱስ ክርስቶስ የመጣበት አላማ ለእኛ ለሰዎች ልጆች በቀራኒው መስቀል ላይ ሞቶ ስቃይ ተሰቃይቶ እኛ ከዘላለም ሞት ከኃጢአት ዕዳ ከኃጢአት ባርነት ነፃ እንድንወጣ ለማድረግ ነው። እንደዛ አይነት ነገርን በመስቀል ላይ ሲሰራ ወይም ደግሞ በሰዎች ሕይወት የደህንነትን ነገር ሲያመጣ ጌታ ኢየሱስ ክርስቶስ ሙሉ በሙሉ የሰውን ሕይወት ለውጦ ነው። ልክ ውሃው ወደ ወይንነት እንደተለወጠ የሰዎችም ነፍስና መንፈስ በጌታ በኢየሱስ ክርስቶስ አስደናቂና ተአምራዊ ስራ ይለወጣል። እኔ ይሄ ነው ያጋጠመኝ። ስለዚህ ጌታ ኢየሱስ ለምን እንደመጣ ለማሳየት ነው። አሁን ቁጥር 11ን ስታነቡ ኢየሱስ ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ ብሎ ክብሩንም ገለጠ። ማንም ሰው ሊሰራ የማይችለውን ነገር በመስራት እሱ ማን እንደሆነ ጌታ ኢየሱስ ክርስቶስ እንደገለጠ መመልከት እንችላለን። ስለዚህ አላማው ምንድን ነው? የጌታን ችሎታ ማሳየትም ነው። በጌታ በኢየሱስ ውስጥ ልዩ ችሎታ አለ። አሁን እኔ መናገር እችላለሁ ጌታ ኢየሱስ ክርስቶስ እንደ እንዳደረገው ነገር ግን ማድረግ አልችልም። አንዳንድ ሰዎች በጣም ሞኞች ናቸው። እዚህ አምና ልክ በዚህ አካባቢ ነው ዛምቢያ የሚባል አገር አንድ ፓስተር ያደረገው ነገር በዩቲዩብ ተለቆ ነበር። የዛምቢያው ፓስተር ምንድን ነው ያደረገው? ኢየሱስ ክርስቶስ በውሃ ላይ ተራምዷል። ስለዚህ አምስት ሳምንት ጾምና ጸሎት ወስጄ እኔም እራመዳለሁ በውሃ ላይ ብሎ ለምእመኑ ነገራል። አምስት ሳምንት ጾምና ጸሎት ጸሌ። ከዛ በኋላ በአምስተኛው ሳምንት መጨረሻ እሁድ የሚሰበሰበውን ሰው በሙሉ ይዞ ባህር ዳር ሄደ እና ባህሩ ዳር ሰዎች በሙሉ ዙሪያውን ከበው ያሉ። ኢየሱስ ውሃ ላይ ሄዷል፣ እኔም እሄዳለሁ ብሎ መራመድ ጀመረ። እየሰጠመ እየሰጠመ እየሰጠመ ሄሎ ሶስት የተራቡ አዞዎች መሆን አለባቸው። ሰው ያየ አዞዎች መጥተው ለወሬ ለነጋሪ ለምንም ነገር ሳይቀር ቅንጥብጥቡን አውጥተው ጨረሱት። እንደ ጌታ አይነት ችሎታ እኛ የለንም፣ ሰዎች ነን። እና የሰውነት ባህሪ የሰውነት ችሎታችን እግዚአብሔር የሰጠን ነው። ልክ ጌታ ኢየሱስ እንዳደረገው አደርጋለሁ ማለት እኔ አምላክ ነኝ ብሎ እግዚአብሔርን መፈታተንና ትክክለኛ ያልሆነ የመንፈስ እንቅስቃሴ ውስጥ መግባት ነው። ጌታ ኢየሱስ ውስጥ ግን ልዩ ችሎታ አለ። ቅጽበታዊ ለውጥ የሚያመጣ አንድ ነገር ለማድረግ በቅጽበት የሚያስችል ኃይልና ስልጣን አለው። ምክንያቱም ጌታ ኢየሱስ ክርስቶስ አምላክ ነው። እሱ አንድ ነገር ለማድረግ ሲፈልግ ጾምና ጸሎት መያዝ አያስፈልገው፣ ወይም ከበሮ ማስመታት አያስፈልገውም። ማዘዝ ነው፣ ሁሉ ነገር ይታዘዝለታል። እና እንደዚህ አይነት ጌታ መሆኑን ለማሳየትም ነው እና አንድ ነገር ለማድረግ እዚህ ማስታወሻ ላይ የጻፍኩት ነገር አለ የተለያዩ ነገሮች ቅድመ ሁኔታ መደረግ አለባቸው የሚል ነገር የለም። ጌታ ኢየሱስ ጋር ሁሉን ነገር በቃሉ፣ ሁሉን ነገር በኃይሉ፣ ሁሉን ነገር በጥበቡ፣ ሁሉን ነገር በችሎታው በመለኮታዊ አምላክነቱ ያደርጋል። እግዚአብሔር ይመስገን። ስለዚህ በዚህ ዘመን ካሉ ነቢያት፣ ሐዋርያት ነን የሚሉ ተአምር እናደርጋለን ከሚሉ የተለየ ችሎታ እንዳለው ማሰብና ማወቅ በጣም አስፈላጊ ነው። ስለዚህ የተአምሩ ዓላማ እሱ ልዩ ችሎታ እንዳለው አምላክ እንደሆነ በነገሮች ሁሉ ስልጣን እንዳለው የሚያሳይ ነው። ሌላው ደግሞ የጌታን ፍቅርም ማሳየት ነው። ጌታ ኢየሱስ በሰዎች ችግር ማለት በሰው ቁስል እንጨት ስደድ ይባላል። እኛ ጋር ቁስል የቆሰለ ሰው ካለ እንጨት ስደድ ማለት አንተ ምንም ስለማይሰማ ምንም ማድረግ ደንታ ላይኖርህ ይችላል አይነት አስተሳሰብና አመለካከት የለውም። ጌታ ኢየሱስ ጌታ ኢየሱስ ሰዎችን ይወዳል። በሰዎች ችግር አይሳለቅም። ጌታ ኢየሱስ በሰዎች ችግር አይቀልድም። እኛ ትንንሽ ሰዎች ልንሆን እንችላለን፣ ትልልቅ ሰዎች ሀብታሞች ልንሆን እንችላለን፣ ድሃዎች ሴት ልንሆን እንችላለን፣ ወንድ ወጣት ልንሆን እንችላለን፣ ሽማግሌ በምንም አይነት ሁኔታ ውስጥ እንሆን ጌታ ኢየሱስ በእኛ ችግር አይቀልድም። ጌታ ኢየሱስ ለሰዎች ችግር ይደርሳል። የሰዎችን ጥያቄ ይመልሳል። የሰዎችን ጸሎት ይሰማል። እንደዚህ አይነት ፍቅር ያለው አምላክ ነው። ማርያም አየች ችግሩን እና ችግሩን ካየች በኋላ ወደ ጌታ ወደ ኢየሱስ ክርስቶስ መጥታ የወይን ጠጅ እኮ የላቸው ብላ ተናገረች። አዎ ማርያም ችግሩን ገልጣለች። ጌታ ኢየሱስ የራሳቸው ጉዳይ ብሎ አላለም፣ ነገር ግን እርምጃ ወሰደ። ፍቅር አለው፣ ይወደናል፣ ያስብልናል፣ ይጠነቀቅልናል። ስለዚህ ለእኛ መደረግ ያለበትን ነገር በሙሉ እሱ ለማድረግ ዝግጁ መሆኑን የሚያሳይ ነው። ስለዚህ ማንም ሰው ለእኛ ሊያደርግ ከሚችለው በላይ የሚያደርግ በቅጽበት የሚረዳ ታማኝና ታላቅ አምላክ መሆኑን ለማሳየት የተገለጠ ዓላማ ነው። አራተኛ ጌታ ኢየሱስ ውሃን መለወጥ ብቻ ሳይሆን ህይወትንም የሚለውጥ እንደሆነ ነው የሚያሳየው ተአምሩ። ውሃም በተመለከተ አንዳንድ ሰዎች ውሃን የሚገልጹበት አገላለጥ አለ። ውሃ ራሱን የቻለ ክቡር ነገር ነው፣ ግን እንደ ወይን ጣዕም የለውም። የመጣፈጥ፣ የመጎምዘዝ፣ የመምረር፣ ሌላ ሌላ ጣዕም የለውም። ውሃ ኖርማል ውሃ ማለቴ ነው፣ የተለመደ ውሃ። ይህ ውሃ እንደዚህ አይነት ጣፋጭ ሆኖ ጣዕም የሌለው ውሃ ጣፋጭ ሆኖ እንዲቀየር ሰዎች የሚወዱት የሚጠቀሙበት የሚጠጡት አይነት ሆኖ እንዲቀየር ተአምር አስፈልጓል። ያንን ተአምር አድርጓል። የእኛም ህይወት ልክ እንደዛ ነው። ህይወታችን በኃጢአት በበደል በመተላለፍ እግዚአብሔርን ደስ የማያሰኝ ሰዎችንም ራሱ ለሰዎች አፒል የማያደርግ ወይም የማይጥም አይነት የሰዎችን ህይወት በመቀየር ጌታ ኢየሱስ የታወቀ ነው። ስለዚህ ውሃም መለወጥ ብቻ ሳይሆን ማንኛውንም ነገር መለወጥ የሚችል በተለይ የሰዎችን ኃጢአተኛ ህይወት ወደ ጽድቅና ወደ ጻድቅነት ማምጣት የሚችል ልዩ ኃይል፣ የይቅርታ ኃይል፣ የምህረት ኃይል እንዳለው የሚያሳይ ነው። ስለዚህ ብዙ ሰዎችን አይቻለሁ። ዝዋይ በነበርኩበት ጊዜ ጌዶ የሚባል ሀገር፣ ባህር ዳር፣ አዲስ አበባ የተለያየ ቦታ በጣም አጸያፊ የሆነ የህይወት ልምድ ያላቸው ታሪክ ያላቸው ሰዎች በጌታ በኢየሱስ ክርስቶስ አስደናቂ የመለወጥ ኃይል ተለውጠው ጤናማ ትክክለኛ አእምሮ ኖሯቸው እውነተኛ ሰዎች እግዚአብሔርን የሚያገለግሉ አንዳንዶች ትልልቅ ደረጃና ትልልቅ ስልጣን ላይ እንደደረሱም ተመልክቻለሁ። ልክ እንደዚሁ ውሃውን እንደለወጠ ህይወትን የሚለውጥ መለወጥ የሚችል መሆኑን የሚያሳይ አስደናቂ ተአምር እንደሆነ እንድንገነዘብ ያሳየናል። ወደ አራተኛው ነጥቤ እመጣለሁኝ ይህንን ነገር ከተናገርኩ በኋላ ጌታ የማይለውጠው የማይመልሰው ነገር የለም። ግን አራተኛው የውሃ ወደ ወይ መለወጥና ደቀ መዛሙርቱን ጥቂት መናገር እፈልጋለሁ። አሁን ተመልከቱ፣ ቁጥር 11 ስትመጡ ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ ብሎ ክብሩንም ገለጠ ደቀ መዛሙርቱን በእሱ አመኑ ብሎ ይናገራል። እዚህ ምዕራፍ ሁለት መጀመሪያው ቁጥር እና ሁለተኛው ቁጥር ላይ በሦስተኛው ቀን በገሊላ ቃና ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። አሁን ጌታ ኢየሱስ ክርስቶስ ደቀ መዛሙርት ሰብስቧል። ማለት እኛ የምናውቃቸው ደቀ መዛሙርት አስራ ሁለት ናቸው። አስራ ሁለቱ ደቀ መዛሙርት አብረውት ነበሩ። እዛ ሰርግ ቤት ደቀ መዛሙርቱ ከዛ ተአምር በፊት ጌታ ኢየሱስ ክርስቶስ ምን አይነት ኃይል እንዳለው ምን አይነት ስልጣን እንዳለው ምን አይነት ክብር እንዳለው ምን አይነት ተልእኮ እንዳለው በትክክል የተገነዘቡ አይመስልም። አሁን እዚህ ቁጥር 11 ላይ ስትመለከቱ፣ ስለዚህ ጌታም ይህንን ታምር አደረገ፣ ክብሩን ገለጠ። ማለት ማንነቱን የገለጠው ስድስት የጋን ውሃ ስድስቱም የወይን ጠጅ ተደርገው ከተለወጡ ስድስቱ ይሄ የተለየ ሰው መሆን አለበት። ስለዚህ ክብሩን እዛ ቦታ ላይ ገልጧል። ማንነቱን ሰዎች ሁሉ አይተዋል። የድግሱ አስተናጋጅ ሳያስበው የሙሽራውን ጠርቶ ውሃው ወደ ወይን ጠጅ መለወጡና ስድስት ጋኑ የወይን ጠጅ እንዳለ በይፋ ተናግሯል። ስለዚህ ተአምሩ አንድ ነገር አድርጓል። የጌታ ማንነት በይፋ አውጥቶታል። አሁን ቅድም ዓላማውን ነግሪያችኋለሁ፣ ግን ጌታ ኢየሱስ ክርስቶስ ማን እንደሆነ ይፋ ያወጣ ተአምር ነው። ስለዚህ እኔ አንዳንድ ሁለት ነገሮችን መናገር እፈልጋለሁ። ጌታ ኢየሱስ ክርስቶስ ዝም ብሎ የሆነ እንቅስቃሴ ወይም ደግሞ ንቅናቄ መሪ አለመሆኑን አሳይቷል። አንዳንድ ሰዎች ሐዋርያ ሥራ ምዕራፍ ምዕራፍ አምስት ምዕራፍ አራት ምዕራፍ አምስት ላይ ደቀ መዛሙርቱን እና አገልግሎታቸውን በተመለከተ የፈሪሳውያን የሃይማኖት አለቆች እነዚህን ሰዎች ምን እናድርግ የሚል ውዝግብ በመጣ ጊዜ ገማልያል የሚባለው ሰውዬ እነዚህ ሰዎች ከእግዚአብሔር እንደሆኑ ልታጠፏቸው አትችሉም፣ እነዚህ ሰዎች ከእግዚአብሔር ካልሆኑ ታጠፏቸዋላችሁ እና ብሎ ሁለት ሶስት ሰዎች እየጠቀሰ ይሄ እንደዚህ አይነት ሰው ተነስቶ ነበር፣ በጣም ብዙ ሺህ ተከታዮች ነበሩት እሱም ተከታዮቹም ጠፍተዋል ብሎ ተናግሯል። ልክ እንደዚህ አይነት የንቅናቄ መሪ አልነበረም ጌታ ኢየሱስ። ሰዎች የተለያየ አስተያየት ይሰጣሉ። ስለ ጌታችን ስለ ኢየሱስ ክርስቶስ ዝም ብሎ የሃይማኖት አስተማሪ ነው ብለው ይናገራሉ። አይደለም ጌታ ኢየሱስ ክርስቶስ የህይወት ጌታ ነው፣ ህይወት የሚለውጥ የነገስታት ንጉስ የሰማይና የምድር የሚታዩትና የማይታዩት ነገሮች ሁሉ ፈጣሪ ነው። ዝም ብሎ የንቅናቄ መሪ ወይም ዝም ብሎ የሃይማኖት መሪ አይደለም፣ የህይወት መሪ ነው እና ድንቅ እና አስደናቂ የህይወት ባህሪ ያለው የነገስታት ንጉስ ነው። ስለዚህ ጌታ ኢየሱስ ክርስቶስ እንደዚህ መሆኑን ያሳየ ተአምር ነው። እና ይህንን በተመለከተ እኔ ሁለት ነገሮች እናንተ እንድታስቡ ፈልጋለሁ። የመጀመሪያውን ነገር እና ሁለቱን ነገር ከመናገሬ በፊት አሁን ሁለቱንም በጥቅስ ነው የምናገረው። ዮሐንስ 20 31 ላይ ያለውን ሀሳብ እንድታስቡ እንደገና ፈልጋለሁ። ዮሐንስ 20 ላይ ዮሐንስ ሰባቱን ተአምሮች ሰብስቦ በዚህ በመጽሐፉ ላይ ሲያስቀምጥ ተአምሮቹ ኢየሱስ እሱ የእግዚአብሔር ልጅ እንደሆነ እንድታምኑ አምናችሁ ደግሞ በእሱ አምናችሁ ሕይወት እንዲሆንላችሁ ነው ይሄ የተጻፈው ብሎ ነው የተናገረውና ኢየሱስ ክርስቶስ ማን እንደሆነ የመጀመሪያው ተአምር እዚ ጋ ሲጠቁም ታያላችሁ። ግን ዮሐንስ ወንጌል ምዕራፍ አንድና እዚ ጋ ባለው ምዕራፍ ሁለት ላይ ባለው ተአምር መካከል ያሉትን ሁለት የመለኮት ባህሪዎች እንድናስብ እፈልጋለሁ አንደኛ ዮሐንስ ወንጌል ምዕራፍ አንድ ከ47 እስከ 50 ላይ ከደቀ መዛሙርቱ አንዱ ናትናኤል የሚባለው ጌታ ኢየሱስ ክርስቶስ ጋር መጣና ጌታ ኢየሱስ ክርስቶስ ጋር መጥቶ ልክ ሲያናግረው፣ ናትናኤል ምን ብሎ ተናገረው? ጌታ ኢየሱስ ገና ወደ እኔ ከመምጣት በፊት ከበለስ ዛፍ በታች ቁጭ ብለህ አይችሃለሁ ብሎ ተናገረው። ናትናኤል ደነገጠ። ምንድን ነው ያስደነገጠው ነገር? እሱ ከበለስ ዛፍ በታች ሆኖ ኢየሱስ ክርስቶስ እዛ ጋ አልነበረም፣ ማንም ሰው አልነበረም። እና ጌታ ኢየሱስ አይችሃለው ከበለስ ዛፍ በታች ስር ሆነህ ቁጭ ብለህ ባለው ጊዜ ጌታ ኢየሱስ ጋር ተንበርክኮ አንተ የእግዚአብሔር ልጅ ነህ አንተ እግዚአብሔር ነህ ብሎ ነው የተናገረው። እና ምን ማለት ነው ይሄ ናትናኤል የሚባለው ሐዋርያ የጌታ ኢየሱስ ክርስቶስ ተከታይ ደቀ መዝሙር፣ ጌታ ኢየሱስ ሁሉን አዋቂ ሁሉን የሚያውቅ መሆኑን ተገንዝቧል። እዚህ ጋር ደግሞ አሁን ደቀ መዛሙርቱ ከናትናኤል ጋር ሆነው እያዩ ያሉት ነገር ምንድን ነው? ጌታ ኢየሱስ በሁሉ ላይ ስልጣን እንዳለው። እነዚህ ሁለቱ የመለኮት ባህሪያት ናቸው። ይህንን የመጀመሪያው ምን ብለን እንጠራዋለን? ጌታ ኢየሱስ ኦምኒሰንስ ነው፣ ማለት ሁሉን ነገር የሚያውቅ ነው። ሁለተኛው ኦምኒፖተንት ነው። ጌታ ኢየሱስ በሁሉ ላይ ስልጣን አለው። ስለዚህ ደቀ መዛሙርቱ ሁለቱን የመለኮት ባህርያት በእነዚህ በሁለቱ ምዕራፎች ውስጥ አይተዋል። በተለይ እዚህ ጋ ጌታ ኢየሱስ ሁሉን የሚችል መሆኑን አይተዋል። ውሃን ወደ ወይን የሚለውጥ፣ ይህንን ማድረግ የሚችል ማንም ሰው በታሪክ ውስጥ አድርጎት አያውቅም። ማንም ሰው ከዛ በኋላ አድርጎት ደግሞ አያውቅም። አሁን ይህንን ነገር ብታስቡ ጥሩ ነው። ከዛ በፊት ከጌታ ኢየሱስ በፊት ማንም ሰው ውሃን ወደ ወይንነት የቀየረ የለም። ከጌታ ኢየሱስ በኋላ እስካሁን ድረስ ማንም ሰው ውሃን ወደ ወይንነት ቀይሯል ተብሎ ሰምተን አናውቅም። ይህንን ያደረገ ማ ብቻ ነው? እሱ ብቻ ነው። ለምን? በሁሉ ላይ ስልጣን ስላለ ነው። ኦምኒፖተንት ጌታ ነው ሁሉን የሚችል ጌታ ነው። እግዚአብሔር ይመስገን። ስለዚህ ጌታ ኢየሱስ ሁሉን ቻይ ጌታ ኢየሱስ ሁሉን አዋቂ መሆኑን በምዕራፍ አንድና በምዕራፍ ሁለት ውስጥ ማየት እንችላለን። ያኛው እንደ ተአምር አልተጠቀሰም እንደ ምልክት ግን፣ ይሄኛው እንደ ምልክት እዚህ ጋር ተጠቅሷል። ስለዚህ ደቀ መዛሙርቱ ምንድን ነው የሆኑት? ናትናኤል ሁሉን አዋቂነቱን አይቷል እዚህ ጋር ደግሞ ሁሉን ቻይነቱን አይቷል ናትናኤል ሁሉን አዋቂነቱን ሲያይ ሌሎቹም ደቀ መዛሙርት ነበሩ ያንም በተናገረበት ጊዜ እዚ ጋር ደግሞ ውሃው ከተለወጠ በኋላ የመጨረሻው አረፍተ ነገር ቁጥር 11 ላይ ደቀ መዛሙርቱም በእርሱ አመኑ ነው የሚለው ስለዚህ ጌታ ኢየሱስ ክርስቶስ ማን እንደሆነ ካዩ በኋላ ደቀ መዛሙርቱ ልባቸውንም ህይወታቸውንም ለጌታ እንደሰጡ ይሄ መሲህ እንጂ ሌላ ሰው እንዳይደለ፣ ከሰው የተለየ ሊታመኑበት የሚበቃ ህይወትን የሚያኖር ህይወትን የሚለውጥ ህይወትን የሚሰራ የሰማይና የምድር ፈጣሪ፣ በተለይ እስራኤልንና የሚያምኑትን ለማዳን ከእግዚአብሔር የተላከ መሲህ መሆኑን አዩ። ስለዚህ በደቀ መዛሙርቱ ላይ ያመጣው ለውጥ ትልቅ የሆነ እምነትንና ተስፋን በጌታ በኢየሱስ ላይ እንዲያኖሩ ማድረጉ ነው። የተአምሮች ሁሉ ዓላማ ተአምሮች ከተደረጉ ይሄ ነው። ልክ ዮሐንስ 20 ላይ የተነገረው እነዚህ ምልክቶች የተጻፉት ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ እንድታምኑ፣ አምናችሁ ደግሞ በስሙ ህይወት እንዲሆንላችሁ እነዚህ ተጽፈዋል። ስለዚህ የመጀመሪያው ደቀ መዛሙርቱን እንዲያምኑ አደረገ። ያን ጊዜ የደቀ መዝሙርነት የአማኝነት ማህተም ደቀ መዝሙር ማለት የአንድ አስተማሪ ተማሪ ማለት ነው። የተማሪነት ማህተም በውስጣቸው ጠልቆ የገባበት ጊዜና ሰዓት እንደሆነ እንድናስብና እኛም ጌታ ኢየሱስን ስናይ እንደዚህ አይነት ነገር ማድረጉን ስንገነዘብ ሕይወት መለወጡን ስንረዳ እምነታችን በጌታ በኢየሱስ ላይ የታተመና የማይነቃነቅ መሆን ይገባዋል። አምስተኛና የመጨረሻዬ ከውሃው መለወጥ ተአምር ምን እንማራለን? የምንማራቸው ነገሮች አሉ። ሁለት ሶስት ነገሮችን ጠቅስና በጸሎት እናጠቃለልና የመጨረሻውን መዝሙር እንዘምራለን። ከዚህ ተአምር አንዳንድ ነገሮች እንማራለን። የመጀመሪያው ነገር ጌታ ኢየሱስ ክርስቶስን ማንነቱን እንድናውቅና ማንነቱን አውቀን እምነታችንን በሱ ላይ እንድንጥል የሚጋብዝ ነው። ይሄ ተአምር እሱ የእግዚአብሔር ልጅ እንደሆነ እንድናምን እሱ የእግዚአብሔር ልጅ መሆኑን አይተን አምነን በስሙ በማመን የዘላለም ህይወት እንዲሆንልን የሚገፋፋና የሚጠቁም ነው። ስለዚህ ጌታን ማወቅ፣ ጌታን ማመን። የህይወታችን ማዕከል ሆኖ በጌታ በኢየሱስ ላይ እርፍ ያለ የሰከነ እሱን በማወቅ የተመሰረተ ህይወት እንዲኖረን የሚያስተምር ነው። ሌላው በነገራችን ሁሉ እሱን ጣልቃ ማስገባት እንደሚገባንም የሚያስተምር ነው። አሁን እዛ ሰርግ ቤት ያለውን ችግር ስትመለከቱ ችግር ነው። ማንም ሊፈታው የሚችለው ችግር አይደለም። ወይኑ አልቋል። ገና መስተንግዶ ላይ ነው ያሉት ሰዎቹ እና በዚህ ሁኔታ ውስጥ ጌታ ኢየሱስ ክርስቶስን ወደ ችግር ማስገባት አስደናቂ ነገር ነው። እኛ በህይወታችን ብዙ ነገር ያጋጥመናል። በህይወታችን ብዙ ውጣ ውረድ ውስጥ እናልፋለን። ብዙ ጥያቄ የሚሆኑ ነገሮች ይመጡብናል። ሁል ጊዜ ይህንን ተአምር የምናስብና የምናስታውስ ከሆነ በችግራችን፣ በእንቆቅልሻችን፣ በፈታናዎቻችን፣ በውጣ ውረዶቻችን የትም ይሁን የት ትምህርታችን ላይ፣ ስራችን ላይ፣ እቅዳችን ላይ፣ እንቅስቃሴያችን ላይ፣ ማንኛውም ነገራችን ላይ ጌታ ኢየሱስ ክርስቶስ እንዲገባ ጣልቃ እንዲገባ የምንጋብዝ ከሆነ ይሄ ተስፋ የለውም የምንለው ነገር በሙሉ ተለውጦ መልካምና ደስ የሚያሰኝ የእግዚአብሔር ዓላማ የሚታይበት እንዲሆን ጌታ ኢየሱስ ክርስቶስ ማድረግ ይችላል። ስለዚህ በነገር ሁሉ በጉዳታችን ሊሆን ይችላል፣ በምርጫችን ሊሆን ይችላል፣ በእቅዳችን ሊሆን ይችላል፣ በወደፊት ሀሳባችን ሊሆን ይችላል። ጌታ ኢየሱስ የገባበት ነገር በሙሉ የሚያምር ደግሞም የሚያዋጣ ደግሞም የእግዚአብሔር እጅና የእግዚአብሔር በረከት የሚኖርበት ነው የሚሆነው ስለዚህ፣ ይሄ የተጻፈው ምንድን ነው የምንማረው? በግል ህይወታችን ጌታ ኢየሱስ ጋር መቅረብና ጌታ ኢየሱስን የግል የህይወታችን አማካሪ፣ መሪ እና ደግሞ አዳኝ እንዲሆን እሱን መጋበዝ እንደሚገባ ነው። እሱን የምንጋብዝ ከሆነ ጥያቄዎቻችን ይቀልጣሉ፣ እንቆቅልሻቻችን ይቀልጣሉ። እግዚአብሔር በሰላምና በድንቅ እኔና እናንተን ይመራል። በማህበራዊ ሁኔታዎቻችን፣ አጋጣሚዎቻችን ሁሉ እሱ እንዲገኝ ምናልባት ሰርግ ሊሆን ይችላል ወደፊት አንዳንድ የምናስባቸው ሴሌብሬሽኖች ሊኖሩ ይችላሉ። ጌታ እንዲኖርበት የምንፈልግ ከሆነ በጣም በአማረ ሁኔታ መጨረሻቸው ያምር እና እኛ እግዚአብሔርን የምናመሰግን በእግዚአብሔር መታመናችን ለሰዎች ሁሉ የሚመሰክር ምስክርነት የሚኖረው ይሆንልናል። እግዚአብሔር ይህንን ጌታ ኢየሱስም በደንብ እንድናውቀው ይርዳል። ከእሱ ጋር የጠበቀና የተጣበቀ ሕይወትም እንዲኖረን መንፈስ ቅዱስ ያስችለን። እግዚአብሔር ስለ ቃሉ የተመሰገነ ይሆን።